ጤናና አካባቢ የተራቆቱና የተፈጥሮ ይዘታቸው ተበላሽቶ የነበረ የትግራይን አካባቢዎች መልሰው እንዲያገግሙ ለማድረግ በተከናወኑ ተግባራት በነበራቸው ሚና የአካባቢ ተፈጥሮ እንክብካቤ ላይ የሚሰሩ የተለያዩ መንግስታዊ ያልሆኑ ድርጅቶች እንዲቋቋሙ ባደረጉት አስተዋጽኦ ስማቸው ይነሳል። ከምንም በላይ ለአርሶ አደሮችና በዝቅተኛ የኑሮ ደረጃ ለሚገኘው የሕብረተሰብ ክፍል ያሳዩት የነበረው አቀራረብ በብዙዎች ዘንድ እናታችን የሚል ቅጽል አትርፎላቸዋል። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ፣ በእለቱ መሰናዶ ባለፈው ሳምንት ከዚህ ዓለም በሞት የተለዩትን ወይዘሮ ሱዛን ኤድዋርድስን ስራዎች የሚያውቋቸውን እማኝ አድርገን ለአፍታ ለመቃኘት አብረን እንቆይ። ሱዛን በርኔል ኤድዋርድስ እንግሊዛዊቷ የአካባቢ ተፈጥሮ ተቆርቋሪና የሀገር በቀል እውቀቶች አድናቂ የነበሩት ሱ ኤድዋርድስ ሙሉ መጠሪያ ነው። በቅርበት የሚያውቋቸው እንደሚናገሩት ግን እሳቸው ትዳር መስርተው ወልደው ከብደው ከአርባ ዓመታት በላይ በኖሩባት ኢትዮጵያ ስማቸው ኢትዮጵያዊ ይዘት እንዲኖረው ስለሚሹ ሶስና ኤድዋርድስ መባልን ይመርጡ ነበር። እንግሊዛዊቷ ወይዘሮ ወደ ኢትዮጵያ በሄዱበት በ1960 ዎቹ መባቻ ገደማ አንስተው በአዲስ አበባ ዩኒቨርሲቲ በባዮሎጂ የትምህርት ክፍል በመምህርነት ሲያገለግሉ ቆይተዋል። በዚህ አጋጣሚም እንደሳቸው ሁሉ ለአካባቢ ተፈጥሮ ልዩ ትኩረት የሚሰጡና ከፍተኛ አስተዋጽኦ ያበረከቱት ባለቤታቸው ጋር መተዋወቃቸውን ለመረዳት ችለናል። በዩኒቨርሲቲ በማስተማር ላይ ሳሉ በቀጣይ የሰሯቸውን የዘላቂ ልማት መካነ ጥናት የፕሮግራም ኃላፊ አቶ ግዛው ገብረ ማርያም መለስ ብለው እንዲህ ዘረዝራሉ። ባዮሎጂ ዲፓርትመንት እያስተማሩ እያሉ በ1976 ዓ.ም ወደ አስመራ ዩኒቨርሲቲ ከትዳር አጋራቸው ዶክተር ቶልደ ብርሃን ገብረ እግዚአብሔር ጋር በመሄድ አስመራ ዩኒቨርሲቲ ላይ የመጀመሪያው ስራቸው የነበረው የማሪን ባዮሎጂ ዲፓርትመንትን ማቋቋም ነበረ። ከዛ በመቀጠል በኢትዮጵያ ትልቁ ፈርቀዳጅ የሆነው ስራ የሰሩት የኢትዮጵያን የእጽዋት ብዛ ህይወት በመመዝገብ በማጥናትና አከታትሎም የዛን የጥናት ውጤት ዋና አርታኢ በመሆን ሰርተዋል። በ1983 ዓ ም ከተካሄደው የመንግስት ለውጥ በኋላ ከባለቤታቸው ጋር ወደ አዲስ አበባ ዩኒቨርሲቲ መምህርነታቸው የተመለሱት ወይዘሮ ሱዛን ኤድዋርድስ በ1989 ዓ ም ከመኖሪያ ቤታቸው አንዷን ክፍል ለቢሮነት በመጠቀም ዘላቂ ልማት መካነ ጥናትን ከባለቤታቸው ከዶክተር ተወልደ ብርሃን ገብረ እግዚአብሔር ጋር አቋቋሙ። ዘላቂ ልማት መካነ ጥናትን ያቋቋሙበትን መነሻ የድርጅቱ የፕሮግራም ኃላፊ አቶ ግዛው ሲገልጹ ያነሳሳቸው አንዱን በተፈጥሮ የተቸራቸው የተፈጥሮ አፍቃሪ እና ለማህበረሰብ ለውጥ፣ ለአካባቢ ጥበቃ በጣም የተጉ ሰው በመሆናቸው በተለይ ኢትዮጵያ ከረሃብና ከኋላቀርነት እንድትላቀቅ የአካባቢ ጥበቃ ላይ የተንተራሰ ምርትና ምርታማነት እንዲጨምር ትልቁ መሰራት ያለበት ብለው እሳቸው የሚያምኑት በአነስተኛ ደረጃ የሚያመርቱትን የኢትዮጵያ አርሶ አደሮች አቅም ማጎልበት ነው። ከአርሶ አደሮች ጋራ በቅርበት መስራትን መረጡ። የአርሶ አደሩ እውቀት ከዘመናዊ እውቀት ጋራ ተቀናይቶ ሀገራችን በዘላቂነት ከምግብ ልመና ራሷን ትችላለች የሚለውን እምነት እንዲሰርጽ ነው እንግዲህ ሲታገሉ የነበረው። ሀሳቡ መልካም ቢሆንም ስራው ግን ቀላል እንዳልነበረ አቶ ግዛው ያስታውሳሉ። የተጀመረው ከሰሜኑ የሀገራችን ክፍል ከትግራይ ነበረ የትግራይ ፕሮጀክት በሚል። ምክንያቱም አስራ ሰባቱን አመት የተካሄደውን በጣም ከፍተኛ በአካባቢ ላይና በሰው ህይወት ላይ ከፍተኛ ውድመትን ያስከተለውን ጦርነት ተከትሎ እንደሚታወቀው አካባቢው የተራቆተ አፈሩ ለምነቱን ያጣ ህብረተሰቡ ምግብ ፍለጋ ከተራቆተ አካባቢ ለቆ ለመሄድ የሚገደድበት ወቅት ስለነበረ የአካባቢውን ማህበረሰብ በተመረጡ አካባቢዎች በማወያየት አካባቢው በመጀመሪያ መልሶ እንዲያገግም፣ የተሸረሸረው አፈር እንዲያገግምና አርሶ አደሮች ማምረት እንዲችሉ የአርሶ አደሮቹም እውቀት እንዲካተት ከፍተኛ ጥረት በማድረግ ነው ሀ ብለው የእርሻውን ስራ ከአርሶአደሮች አደሮች ጋር መደገፉ ላይ ያነጣጠረ ስራ መስራት የጀመሩት ማለት ነው። ይህ የትግራይ ፕሮጀክት ስነ ምህዳርን የጠበቀ የአስተራረስ ስልትን መሰረት ያደረገ እንደሆነና ይህም የአርሶአደሩን ነባር እውቀት አካቶ አርሶአደሩም ተቀብሎት ስራ ላይ የዋለ እንደሆነም አቶ ግዛው ያብራራሉ። ዓላማውም በዚሁ ተፈጥሮአዊ ስልት ምርት እንዲጨምርና የአካባቢ ጥበቃውንም ማበረታታት ነው። ይህ ስልት በኢትዮጵያ ብቻ ሳይወሰን በአፍሪካ ደረጃም እንዲስፋፋ መደረጉንም እንዲሁ ቀስ እያለ ይሄ ፕሮግራም በዚህ ሀያ ዓመት ጉዞ ውስጥ ከፍተኛ እውቅናን በማግኘቱ በኢትዮጵያ ብቻ ሳይሆን ሌሎች የአፍሪካ አገሮችም ተመሳሳይ ድርጊቶች የሚያከናውኗቸው ይሄ የተፈጥሮ እርሻ ዘዴን የማበረታታቱ ጉዳይ ተቀባይነት በማግኘቱ የኢትዮጵያውን ምዕራፍ የሚመራው ዘላቂ ልማት በተለይም ወይዘሮ ሱና የዶክተር ተወልደ ብርሃን ገብረ እግዚአብሔር አስተዋጽኦ በጣም ከፍተኛውን ድርሻ የሚወስድ ስለሆነ ከሌሎች የአፍሪካ ሀገሮች ጋራ ልምዱ ተቀናይቶ በአፍሪካ ደረጃ ኢኮሎጂካል ኦርጋኒክ አግሪካልቸር ኢኒሽቲቭ ፎር አፍሪካ ቅርታ በእንግሊዝኛ ነው። እንግዲህ እንትኑን ሲመለስ እንዳይበላሽ ነው። በአፍሪካ የመሪዎች ጉባኤ ላይ ቀርቦ እንደ አውሮፓውያን አቆጣጠር በዲሴምበር ሁለት ሺህ አስራ አንድ ተቀባይነት እንዲኖረው ተደርጎ የጸደቀ ነው። ይህም የ2 ዓመታት የትግል ውጤታቸው እንደሆነ ነው ለማስረዳት የሞከሩት የክብር ኢትዮጵያዊ ዜግነት ያላቸው ትውልደ እንግሊዛዊቷ ወይዘሮ ሱዛን ኤድዋርድስ በኢኮኖሚ ማህበራዊና አካባቢያዊ ጉዳዮች በኢትዮጵያ ዘላቂ ልማት እንዲመጣ ሳይታክቱ የሰሩ የአካባቢ ጥበቃ አቀንቃኝ እንደነበሩ በቅርበት የሚያውቋቸው ይናገሩላቸዋል። በስራ አጋጣሚ ከሚያውቋቸው አንዱ በተለይ የአካባቢ ተፈጥሮ ላይ አተኩሮ ይሰራ የነበረው ጋዜጠኛ አርጋዋሽኔ በግሉ ስለ ብዝሃ ህይወት ምንነት በዝርዝር እንዲያውቅ መንገድ ከከፈቱለት አንዷ ናቸው ይላቸዋል ቢያንስ ለአስርና አስራ አንድ ዓመታት በአካባቢ ጥበቃ ስራ ውስጥ ያደርጉት የነበረውን አስተዋጽኦ በቅርብ መታዘብ ችያለሁ። እኔ ራሴም ከሳቸው አንዳንድ ነገሮችን ለመማር እድል ያገኘሁበት ጊዜ ነበረ። በተለይ ወደ አካባቢ ጥበቃ እንቅስቃሴ ውስጥ በገባሁበት የመጀመሪያው ጊዜያት ላይ ይህንን የተለያይነት ወይም የባዮዳይቨርስቲ ጉዳይ ፈጽሞ ብዙም የማላውቀው ርዕሰ ጉዳይ በነበረበት ጊዜ የመጀመሪያውን ስልጠና ለሌሎች ሰዎች አይፈቀድም ነበር በጊዜው እና ለክልልና ለፌዴራል መንግስት የተመረጡ ሰራተኞች የሚሰጥ ስልጠና ነበር እና የአካባቢ ጥበቃ ባለስልጣን ደብዳቤ ጽፈውልኝ ሄጄ እዛ ስልጠና ላይ እንድካፈልና ነገሩ እንዲገባኝ መጀመሪያ በማድረግ በዚህ ነው የምንተዋወቀው። እሳቸው በተገኙባቸው በሀገር ውስጥም ሆነ ከሀገር ውጭ በተለያዩ ስብሰባዎች የመሳተፍ አጋጣሚው እንደነበረው የገለጸው ጋዜጠኛ አርጋው፣ ወይዘሮዋ ከታችኛው የህብረተሰብ ክፍል በገጠርም ከአርሶ አደሮች ጋር ዝቅ ብለውና ተቀራርበው መስራት ይወዱ እንደነበረም አስታውሷል። በእነዚህ ስራዎቻቸውም ጥሩ ውጤት ተገኝቷል ባይ ነው። ለምሳሌ የጤፍ የተለያዩ የባዮዳቨርሲቲ አይነቶችን ለመለየት እና ለማስተዋወቅ በተደረገው ጥረት ውስጥ በጣም ቁልፍ ሚና የነበራቸው ሰው ናቸው። በደብረ ዘይት ያለ የጤፍ ምርምር ተቋም ውስጥ የሚደረጉ እንቅስቃሴዎች ውስጥ ይካፈሉ የነበሩ ናቸው። በሰሜን ኢትዮጵያ በትግራይ አካባቢ አሁን የክልሉ መንግስት እጅግ እንደ ትልቅ ስኬት አድርጎ የሚያነሳውን የተራቆተ አካባቢን መልሶ የማልማት ስራ በተሰራበት ወቅትም ቀላል የማይባል አስተዋጽኦ አድርገዋል። ከዚህ በፊት በረሃማ የነበሩ ድንጋማ የነበሩ አካባቢዎች እጽዋት በቅለውባቸው ውሃ ምንጭ ፈልቆባቸው ለምለም አካባቢ እንዲሆኑ ሲደረግ በአጭር ጊዜ ውስጥ በአይናችን ያየንበትንም እንቅስቃሴ ውስጥ ቀዳሚ ተሳታፊም ነበሩ። እንደ ጋዜጠኛ አርጋው ሁሉ በርካቶች አካባቢ ተፈጥሮን በሚመለከት ከሳቸው የማያልቅ እውቀት ለመቅሰም ችለዋል። ከሳቸው ጋር የጀመሩትን የአካባቢ ተፈጥሮ ክብካቤ እንቅስቃሴ አሳድገው በየግል በዚህ ተግባር ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶችንም ያቋቋሙም አሉ። ለአካባቢ ተፈጥሮ ጥበቃ በሙያው ረገድ ከሚያደርጉት አስተዋጽኦና ድጋፍ በተጨማሪ በግል አኗኗራቸውም ይህንኑ ያንጸባረቁ እንደነበር አርጋው ያስታውሳል። አንደኛው ነገራቸው የሚበሉት፣ የሚጠጡት፣ የሚጠቀሙባቸው ቁሳቁሶች በሙሉ ከሚያምኑበት ከአካባቢ ጋር የተስማማ እንዲሆን ነው። ለምሳሌ ወደ ስራ ሲመጡ እቃዎቻቸውን የሚይዙበት ቦርሳ፣ በየስብሰባዎቹ ላይ ብዙ ጊዜ እንደውም እንደ ከፍተኛ ተቃውሞ ያቀርቡ የነበሩት በፕላስቲክ የታሸገ ውሃ መቅረቡ። ሌሎች ሌሎች ነገሮችም አያስደስቷቸውም ነበር። አንዳንዶቹንም ነገሮች አይጠቀሙም ነበረ። ይህንን የወይዘሮ ሶስና ና ኤድዋርድስን ለአካባቢ ተፈጥሮ የሚደረግ ልዩ ጥንቃቄ የስራ ባልደረባቸው አቶ ግዛው ገብረ ማርያምም በሚገባ አስተውለውታል። የወይዘሮ ሶስና ሰብእናም ለሰዎች በመራራት ብቻ የተወሰነ ሳይሆን ለፍጥረታት ሁሉ የተረፈ እንደሆነም ምሳሌ ጠቅሰው አብራርተዋል። የተቸገሩትን መርዳት የእሳቸው ሕይወት ነው በቃ። ለምሳሌ ከቤታቸው ጓሮ የተፈጥሮ ተክሎች አሉ ና የወፎቹን ድምፅ በየቀኑ ጧጧ ተነስቶ መስማት በጣም ይወዳሉ። ምንድነው የሚያደርጉት? በዛ ደን ውስጥ ላሉት ወፎች ውሃ ቀርተው በማስቀመጥ ወፎቹ እንዳይጠሙ ጥሬ አውጥቶ በመበተን ወፎቹ እንዲመገቡ በማድረግ ለተፈጥሮ ያላቸውን ቀረቤታ በተግባር ያሳዩ ሰው ናቸው። አልፎ ተርፎ እጅግ በጣም የሚያስደምምሽ ነገር ሸረሪቶች በየኮርነሩ ላይ ኢትዮጵያ ውስጥ የተለመደ ነገር ነው እና ድር ያደራሉ። ሰው ያንን የሸረሪቶችን ድር ሲጠርግ እሳቸው ደስተኛ አይደሉም፣ ይቆጣሉ። ምን ነው ቢባል፣ ሸረሪቱ እኮ ድሩን የሚያደራው ምግቡን ሊያጠምድበት ነው። ይሄ የተፈጥሮ ሂደት ስለሆነ ለምንድን ነው ጣልቃ ምንገባውና የምናስተጓግለው ብለው ነው የሚቃወሙት። ስለ እሳቸው እንግዲህ የተለያዩ ነገሮች አወራን። እንግዲህ የስራ ባልደረቦችን ነበራችሁ፣ እንደው በስራ ባልደረብነታቸው እንዴት ይገልጿቸዋል? እንግዲህ አሁን ማናገሪሽ በጥቂት ቀናት ውስጥ እሳቸውን አተን፣ ሀዘናቸው ገና ባልተለየን ሰአት ነው ባልተረጋጋንም ሰአት ነው እና ወይዘሮ ሱን ወይም ሶስናን መግለጽ በጣም ከባድ ነው። ምክንያቱም ወይዘሮ ሶስና በእያንዳንዱ ሰው ልብ ውስጥ ቦታ ያላቸው በእያንዳንዱ ሰው ህይወትም ውስጥ ቦታ አላቸው። ከመሪነት ያለፈ የእናትነት፣ የርህሩህነት፣ የሰው ህይወት ተቀይረው ለማየት ካላቸው ጉጉት ለእያንዳንዱ ሰው የሩቅ መሪ ሳይሆን የቅርብ ቅርብ ሆነው፣ ጓደኛ ሆነው ድርጅቱን ሲመሩ የነበሩ ሰው ናቸው። ሰውንና አካባቢን በኩል የሚወዱ ናቸው። የዘላቂ ልማት መካነ ጥናት መስራችና ዳይሬክተር ሆነው ያገለገሉት ወይዘሮ ሱዛን ኤድዋርድስ የበርካታ ሽልማቶችን ባለቤት ለመሆን በቅተዋል። በዋናነት ከሚጠቀሱት መካከልም በያዝነው ዓመት መስከረም ወር መቀመጫውን እዚህ ጀርመን ሀገር ካደረገው ኢንተርናሽናል ፌዴሬሽን ኦፍ ኦርጋኒክ አግሪካልቸራል ሙቭመንት በተፈጥሮ ግብርና ላበረከቱት አስተዋጽኦ ከባለቤታቸው ጋር ዋን ዎርልድ የተሰኘ የህይወት ዘመን ሽልማት አግኝተዋል። ለዘላቂ ልማት ላበረከቱት አስተዋጽኦም እንዲሁ በ2004 ዓ.ም ከስዊድን ሀገር የጉተንበርግን ሽልማት ተቀብለዋል። በ1999 ዓ.ም ደግሞ በኢትዮጵያ አረንጓዴ ልማት ላበረከቱት የአመቱ የአረንጓዴ ልማት ጀግና ተብለው ሽልማት ተቀብለዋል። አድማጮች በኢትዮጵያ አካባቢ ተፈጥሮ ክብካቤ ረገድ ከፍተኛ አስተዋጽኦ ያበረከቱትን ትውልደ እንግሊዛዊት ወይዘሮ ሱዛን ኤድዋርድስን ስራዎችን በመጠኑ የቃኘንበት መሰናዶ ሰዓት ገድቦን በዚሁ ተጠናቀቀ። ስለሳቸው የሚያውቁትን ለማካፈል የተባበሩንን ከልብ እናመሰግናለን። ሸዋዬ ለገሰ ነኝ። ሰላም ሁኑ።